ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምናምሽታችኋል። የእሁድ ምሽት የነሐሴ 30 2014 ዓ ም የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። የደንገረመው መሰናዶውን እየመራው ኤልያስ አስማረ በቅንብሩ አብረናችሁ የምናምሽ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ይበጃሉ ይሆናሉ ያላቸውን መልሰን ይዘላቸዋል። ለመጀመሪያ ያደረግነው ዘገባችን ታዲያ ቴክኖሎጂ ነው። ከዘመናዊ የአኗኗር ዘይቤ ጋር ተያይዞ በቴክኖሎጂ ዘርፍ ውስጥ ያለው ፍላጎት በዓለም ዙሪያ እየጨመረ መጥቷል። በተለይም ህንድ፣ ቻይናና ሲንጋፖር የመሳሰሉት ሀገራት በቴክኖሎጂ እውቀት የላቁ ወጣቶችን በማፍራትና በዓለም ገበያ ላይ በማወዳደር ይታወቃሉ። ኢትዮጵያውያን ወጣቶችም ይህንን እድል አግኝተው በተመሳሳይ ተወዳዳሪ እንዲሆኑ ለማብቃት በዚህ በዩናይትድ ስቴትስ የሚገኝ ታርጌትድ ቴክኖሎጂ የተሰኘ ተቋም እየሰራ ይገኛል። ተቋሙ ኢትዮጵያ ውስጥ በከፍተኛ የትምህርት ደረጃ ቴክኖሎጂ የሚማሩ ተማሪዎች ከሚማሩት ትምህርት ጎን ለጎን በያሉበት ሆኖ ተጨማሪ የትምህርት እድል እንዲያገኙ ሁኔታዎችን አመቻችቶ እያስተማረና እያሰለጠነ በማስመረቅ ላይ ይገኛል። የተቋሙን መስራች ዶክተር ፋንታሁን አበራን እና ሌሎች ባለጉዳዮችን አነጋግሬ ያሰናዳሁት ዘገባ በዚህ ሳምንት ከተደመጡ ጥንቅሮቻችን መካከል አንዱ ነበር። ቀጥሎ ይቀርባል። በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ታርጌትድ ቴክኖሎጂ ተቋም ከተመሰረተ ስድስት ዓመታትን አስቆጥሯል። በዓለም ላይ ከቴክኖሎጂና ከመረጃ ጋር ቅርርብና ፍላጎት በእጅጉ እየተመነደገ ባለበት በዚሁ ሰዓት በዚሁ የትምህርት ዘርፍ ለመሰልጠን ለሚፈልጉ ትምህርት በመስጠት ስራ እንዲቀጠሩ ያደርጋል። ዶክተር ፋንታሁን አበራ በዩኒቨርሲቲ ኦፍ አርካንሳ የፒኤችዲ ምርምር ፌሎ እና የተቋሙ መስራች እንዲሁም ስራ አስፈጻሚ ናቸው። ታርጌትድ ቴክኖሎጂ ኢንስቲትዩት በፈረንጆቹ አቆጣጠር በ2016 ዓ.ም በሜሪላንድ የከፍተኛ ትምህርት ተቋምነት ከፍተኛ ትምህርት ሲባል ከሃይ ስኩል በኋላ ጆብ ኦሪየንትድ ትሬኒንግ ለመስጠት የሚያስችል ፈቃድ አግኝቶ የተመዘገበ ተቋም ነው። ማስተማሩ ስራም በተጨማሪ ደግሞ የማማከር ስራዎችን እንሰራለን ከኮሮና ፓንደሚክ በፊት በሶስት የአሜሪካ ግዛቶች በሜሪላንድ ሲዚ ሲልቨር ስፕሪንግ በጆርጂያ አትላንታ እና በኖርዝ ካሮላይና ሻርለት ብራንች ከፍተን የኛ ህብረተሰብ ባሉበት ተገኝተን ስልጠና ስንሰጥ ቆይተናል። አሁን ከፓንደሚክ ወዲህ ደግሞ በቀጥታ በኦንላይን ትሬኒንግ እንሰጣለን። ይሄ እንግዲህ በተግባራዊ የአይቲ ስልጠና የሚባለው ማለት ነው። በተለያዩ ዘርፎች ነው ስልጠናውን የምንሰጠው፣ በዴታ አናሊቲክስ፣ በክላውድ አርኪቴክቲንግ፣ በፉል ስታክ ዲቨሎፕመንት ይሄ የሶፍትዌር ዲቨሎፕመንት ነው እንዲሁም በተለያዩ ፕሮግራሚንግ ላንጉጆች ሴፐሬት ለምሳሌ እንደ ፓይቶን እና ሌሎችን ፕሮግራሚንግ ላንጉጆች ላይ እንደዚሁ ስልጠናዎችን እንሰጣለን። ባለፉት ስድስት ዓመታት ውስጥ በአብዛኛው ኢትዮጵያውያን የሆኑ በዚሁ አሜሪካ የሚኖሩ ከአንድ ሺህ በላይ ለሚሆኑ ኢትዮጵያውያን ስልጠና ሰጥተን እዚህ ገበያ ውስጥ ገብተው በጣም ትልቅ ክፍያ የሚያስከፍል ስራ አግኝተው እየሰሩ እና እነሱም ደግሞ ተመልሰው እያገዙን ሌሎቹንም ሜንቶር እያደረጉ እየሰሩ ያሉበት ሁኔታ ነው ያለው። ታርጌትድ ቴክኖሎጂ ኢንስቲትዩት ከሰሞኑ በዚህ በዩናይትድ ስቴትስ ላስተማራቸው ተማሪዎች የምርቃት መሰናዶ አድርጎ የነበረ ሲሆን ተቋሙ ከዚህ በተጨማሪም በተለየ መልኩ ኢትዮጵያ ውስጥ ካሉ ከፍተኛ የትምህርት ተቋማት ጋር ቁርኝት በመፍጠር በኢንፎርሜሽን ቴክኖሎጂ እና ኮምፒውተር ሳይንስ ዘርፍ ለሚማሩ ተማሪዎች ከትምህርታቸው ተጓዳኝ የሚያስኬዱት ነፃ የትምህርት እድል ፈጥሮ እየሰራ ይገኛል። ይህን ኢኒሽቲቭ ላለፉት ሶስት አራት ዓመታት ከተለያዩ ተቋማት ጋር ሰርተናል። በተለይ በቅርብ ጊዜ ባለፈው ዓመት በ2021 በፈረንጆቹ አቆጣጠር ከባህር ዳር ዩኒቨርሲቲ እና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር በቀጥታ ከዚህ ሆነን ያሰለጠናቸው ከመቶ ሀምሳ በላይ ተማሪዎች ሄዶ ሄዶ የተማሪ ቁጥር እያነሰ ቢሄድም ፕሮግራም ነድፈን ቀጥታ ስልጠና ሰጥተን አሁን እዛ የተማሩት ተማሪዎች በሙሉ የጨረሱት ገበያ ላይ እንኳ ሄዶ ለመወዳደር እጅግ በጣም ተወዳዳሪ እንዳደረጋቸው እና በቀጥታ ወደ ገበያው ሊተረጎም የሚችል ብቃት እንዳገኙ በኩራት እየተናገሩ ነው ያሉት። ይሄ ስልጠና በሰፊው እንዲቀጥል እየጠየቁ ነው ያሉት። እኛም ኖርማሊ ከዛም በፊት ከብዙ ተቋማት ጋር ተነጋግረን ነው እንደ ሁለቱ ላይ ሴትል ስናደርግ ፈቃደኛ ሆነው ሪሶርስ እንትን አድርገው ሰው መድበው የተንቀሳቀሱት ጋር ነው መጨረሻ ላይ የቀጠለ ነው እንጂ ከብዙዎች ጋር ተነጋግረን ነበር። ከዛ ወዲያሁን ከሌሎቹም ጥያቄዎች እየመጡልን ነው። በጣም በደስታ እየሰራን ያለነው ፕሮግራም ነው ይሄ። ቅድስት ዘሪሁን የአዲስ አበባ ሳይንስና ቴክኖሎጂ ተቋም የአምስተኛ ዓመት የኮምፒውተር ሳይንስ ተማሪ ስትሆን በታርጌትድ የሚሰጠውን ስልጠና ካጠናቀቁ አርባ ተማሪዎች መካከል አንዷ ናት። ትምህርቱ በስድስት ወራት እና በጣም ደስ የሚል ትምህርት ጊዜ ነበረን። አስተማሪዎቻችንም በጣም ደስ የሚሉ ናቸው። ትምህርትን የሚያስረዱበት ወይ እኛ ትምህርትን በቀላሉ እንድንረዳ ውስችለናል። እና ከኖርማል ገጽ ለገጽ ትምህርት የሚለየው አንደኛ ካለንበት ወደ ትምህርት ቤት መሄድ ሳይጠበቅብን ትምህርታችንን በኦንላይን መማር እንችላለን፣ እና አስተማሪዎችንም በቀላሉ ማግኘት እንችላለን ማለት ነው። በጣም እንደውም ከገረመኝ ነገር አንዱ እኛ የሆነ የከበደ ነገር ቢኖር አስተማሪዎቻችን በሲንት ገብተው እኛ የከበደን ነገር ማሳየት ይችላሉ፣ ማገዝ ይችላሉ ማለት ነው። ሁለተኛ ደግሞ መከለስ ያለብንንም ነገር መልሰን ለማየት እንደስትል ያቶናል ማለት ነው። ሌላ ትልቅ የተማርኩበት ነገር ቢኖር በደንብ ወደ ፕሮግራም ውስጥ እንደገባ አስችለኛል። የባህር ዳር የቴክኖሎጂ ኢንስቲትዩት መምህር የሆኑት ወንድሙ ባየህ በስልጠናው እጅግ ብዙ ወጣቶች መሳተፋቸውን ነገር ግን የምርቃት ሰርቲፊኬቱ የተሰጠው በተግባር ስራውን ላጠናቀቁት ብቻ መሆኑን ገልጸው ይህ ስልጠና በተግባር የታገዘ በመሆኑ ዓለም አቀፍ ተወዳዳሪነትን ለመፍጠር የሚያግዝ ነው ያሉ ሲሆን ስለ ስልጠናው ሂደት እንዲህ ያስረዳሉ። በመጀመሪያ በጣም ብዙ ሰው ፈላጊ ነበረ አጠቃላይ አዲስ አበባ ሳይንስ እና ቴክኖሎጂ እና ያው ይህን እድል ተጠቃሚ የነበሩት አዲስ አበባ ሳይንስ ቴክኖሎጂ ኤንድ ሰራውንዲንግ ያሉት እና ባህር ዳር ዩኒቨርሲቲ ኤንድ ሰራውንዲንግ ያሉትን ያሉት ነበረ። ያው ብዙ ተማሪ ተመዝግቦ ከዛ ግን አሴፕትድ የተደረጉ ወደ ሶስት መቶ ተማሪዎች ነበሩ ማለት ነው። ያው ስታፎችም አጠቃለው ያው በነበረበት በዛን ጊዜ ያው ትሬኒንጉ በምንወስበት ጊዜ ግን ያው የተለያዩ አገራዊ አለም አቀፋዊ ችግሮችን ስለነበሩ ከጊዜ ወደ ጊዜ የተማሪዎችን መቀነስ ታይቶ ነበር። መጨረሻ ላይ የተመረቁት ሙሉ ኮርሱን አጠናቀው እስከተሰጣቸው ፕሮጀክት በደንብ አድርገው ሰርተው የተመረቁት ያው አስራ ሰባት አካባቢ ናቸው። ሰርቲፋይድ የሆኑትን ማለት ነው። የተሰጣቸውን ፕሮጀክት ተከታትለው የጨረሱ ማለት ያው እስከ መጨረሻ ትምህርቱ ተከታትለዋል ግን የተሰጣቸው የመጨረሻ ፕሮጀክት አለመስራታቸው በዚህም ፔንድ አድርገናቸዋል ከዩኒቨርሲቲዎች በተጨማሪም በክብርት ፕሬዚዳንት ሳህለ ወርቅ ዘውዴ የተጀመረውን የሴት ተማሪዎችን የማብቃት መርሃ ግብር ላይ የሚሳተፉ ተማሪዎችን ጨምሮ ሌሎችንም እንደሚያሰለጥኑ የታርጌትድ ቴክኖሎጂ ኢንስቲትዩት ምስራች ዶክተር ፋንታሁን ይናገራሉ ይሁንና በተለያዩ ዩኒቨርሲቲዎች እጅግ ብዙዎች ተመዝግበው መርሃ ግብሩን ጥቂቶች ብቻ ሊያጠናቅቁ የቻሉበትን ምክንያትም እንዲህ ያስረዳሉ አሁን በቅርብ ጊዜ ስልጠናውን የጨረሱ ወደ አምስት የሚጠጉ ተማሪዎች አሉ። ከዛ ውስጥ እንግዲህ ይሄ በተለያዩ ውስጥ ካደረግናቸው ውስጥ በብዙ መቶዎች ለሚቆጠሩ ተማሪዎች ቀጥታ ትሬኒንግ ሰጥተናል። የምንሰጠው ትሬኒንግ ትልቁ ፋይዳው ምንድን ነው? አንደኛ ኢትዮጵያ በጣም ብዙ ወጣቶች ናቸው ያሉት። በተለይ በአሁኑ ወቅት ደግሞ ከፍተኛ የትምህርት ተቋማት ሀገር እንዲያው በፈተና ላይ ባለችበት በዚህ ወቅት ተቋማቶቹም የሚሰጡት የትምህርት ጥራት ላይ ኮምፕሮማይስ ችግሮች ይታያሉ። አንዳንዴ የዓመት የሁለት ዓመት ትምህርት በአንድ ዓመት መጨረስ የሚገደዱበት በዓለም አቀፍም በአገር አቀፍም ደረጃ ባሉ ችግሮች ምክንያት ስላሉ ክፍተቶች በብዛት ይታያሉ። የትምህርት ጥራት በጣም የመጓደል ነገር ይታያል። ይህንን እኛው ተጋግዘን እኛው ከዛ ይበቀልን ጥሩ ባለሙያዎች ሆንን እድሉን ያገኘን እኛ ሰዎች ደግሞ ያንን ክፍተት አይተን የመሙላት ብዙ ኃላፊነት አለብን። ያ በጣም ብዙ ተግዳሮት ነው የሚባለው። አሉ እንዲያው ከችግር አንጻር ካነሳ ነው። እስቲ ከፖዚቲፉ ነገር ልጀምር። አንደኛ ተማሪዎቹ በጣም ኤገር ናቸው፣ በጣም በጉጉት ነው የሚማሩት። በጣም ፍላጎት አላቸው። ሪሶርስ ይጎላቸዋል ሪሶርስ ተማሪዎቹ የራሳቸው ላፕቶፕ የላቸው አብዛኞቹ። ስለዚህ በዩኒቨርሲቲዎቹ የኮምፒውተር ላቦራቶሪ ውስጥ ሄደው ነው የሚሰሩት። ያ ደግሞ ይያዛል ብዙ ጊዜ። ከተቋማቱ ጋር ያደረግናቸው ንግግሮችም ዋናው ዓላማ እንደዚህ አይነት ላቦራቶሪዎችን ለእንደዚህ አይነት ፕሮግራም እስቲ እንትን አድርጉላቸው፣ ሌሎቹ እንዳይጠቀሙ ለዛ ወቅት እስቲ ዝጉላቸው የሚል ነው ማድረግ አይችሉም። ምክንያቱም በተለያየ ፕሮግራም ክላሶች የያዙ ይሆናሉ። ይሄ አንዱ ፈተና ነው። ኢንተርኔት እያው እጅግ በጣም ይቆራረጣል። ያ ትልቅ ፈተና ነው። ባለፉት ሁለት ዓመታት ውስጥ ደግሞ ያየ ነው። ተማሪዎቹ የሚወስዷቸው የክላስ ኮርሶች በአጭር በአጭር ጊዜ መጨረስ ስላለባቸው ብዙ ጊዜ ፈተና ይበዛባቸዋል። ያ ትልቅ ትልቅ ፈተና ነው የነበረው ወደ እንዳው ከፖዚቲቭ አንጻር እንዳው የበለጠ ከውጤቱም እና ከተማሪዎቹም ጉጉት ደግሞ ተነስተን ስናወራ ልጆቹ እጅግ በጣም ታሌንትድ ናቸው። ወጣት ናቸው። ጉጉት አላቸው። የመማር ፍላጎት አላቸው። ነገን የተሻለ ቀን ለማድረግ ፍላጎት አላቸው። ክፍተቱም ይታያቸዋል። የእኛን ጥረትና ለማገዝ የምናደርገውን ስራም በጣም አፕሪሺት ያደርጋሉ እና በጣም ብዙ ፖዚቲቭ ነገር አለ። በዓለም ላይ ህንድ፣ ቻይናና ሲንጋፖርን የመሳሰሉ ሀገራት በቴክኖሎጂ ብቁና ተወዳዳሪ የሆኑ ወጣቶችን በማፍራትና ከያሉበት ሆነው ዓለም አቀፍ ስራዎች ላይ እንዲሳተፉ በማድረግ እውቅናን አትርፈዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህር የሆኑት አቶ ወንድምባየህ ይሄ ስልጠና የስራ እድል እየፈጠረ መሆኑን ገልጸው የተለያዩ በውጭ ሀገራት ያሉ ባለሙያዎችም የታርጌትድ ቴክኖሎጂን አርአያ ሊከተሉ ይገባል ይላሉ። የተቋሙ መስራችና ስራ አስፈጻሚ ዶክተር ፋንታሁን ተቋማቸው የጀመረው የነፃ የትምህርት እድል ለተጨማሪ ክልሎች ክልሎችና ከፍተኛ የትምህርት ተቋማት ጋር በመቀናጀት ለማስቀጠል እቅድ እንዳላቸው አስታውቀዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። አድማጮቻችን አብራችሁን ስለምታመሹ እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬም መሰናዶ ነው። ተከታዩ ዘገባ ደግሞ ከኪነ ጥበብ ጋር የተያያዘ ነው። ፍቱን ጌታቸው መኖሪያዋን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች የስነ ጥበብ ባለሙያ ናት። ኢትዮጵያዊነትን በሚያንጸባርቁ ልዩ የቅብ ስራዎቿ የምትታወቀው ፍቱን ኢትዮ አሜሪካውያን ህጻናት ከኢትዮጵያ ባህልና ወግ ጋር እንዲላመዱ በሚያግዙ የበጎ ፍቃድ እንቅስቃሴዎች ውስጥ ተሳታፊ ናት በቅርቡ ደግሞ ህጻናቱን በቀላሉ የኢትዮጵያ ፊደላትን የሚያስተምር የኪዩብና ህትመት እንዲሁም ደግሞ የቀለም ቅብ መጽሐፍትን አቅርባለች ሀብታሙ ስዩም በቅርቡ በቨርጂኒያ ግዛት በአሌክዛንድሪያ ከተማ በነበረው አውደ ርዕይ ላይ ፍቱንን አግኝቶ ስለ ስራዎቿ አነጋግሯት ነበር ዘገባውን ሰምተን እንመለስ ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ሥራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የስዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማኅበረሰብ በጎ ፍቃድ ሥራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት ያስረዳለች። ያው ገና እንደመጣህ እዚህ ሀገር ላይ ያው ሕይወትን ኑሮን ማሸነፍ አለብህ። ሁለት ስራ ወይም ከዛ በላይ መስራት አለብህ። ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተር የሚባል ስራ አለ። ሀገራቸውን እንደዚህ የቀየረው ና ያ ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለው። ና ወደ ቤተ ክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ ስዕል ላስተምር ቤተ ክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወረቀት ሰጠዋቸው እና በጣም የሚያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት። እና ሳወዳደረው እኔ መልአክ እየሰራሁን ያደግኩት፣ አበባ እየሰራሁን ያደግኩት እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም ኢትዮጵያ የኢትዮጵያ ሕዝብ ነው ያስተማረኝ አርት ስኩል። ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀምሩ ቤተክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው። ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ በገበያ ላይ ነው። እነዚህን ከለሪንግ ቡኮች አዘጋጀው እና ደግሞ ፊደሎቹም ራሱ ብሎክ አደረግኳቸው ልጆች እንደ መጫወታ በእጃቸው እንደይዙት። በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህፃናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች። ፊደል የሚለውን ነው። ፊደል የኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው አይደል? ቅጥያ አለው እነዛ ቅጥያዎች የት ጋና ያሉት የሚለውን ነገር ልጆች እንዲያቁልኝ ነው የፈለግኩት። እና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራሁላቸው ና ቀለም ሰጥቻቸው ቀቡ፣ ባክግራውንዱ ሌላ ቀለም ቀቡ ና በጣም ወደዱት። እና በጣም ውጤታማ ሲሆን ያው እስከ ፐ ድረስ ጨረስኩትና መጽሐፍ አደረግኩት ማለት ነው። ወላጆችም ወደውታል። ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል። ግን አጋዥ የትምህርት መረጃ የትምህርት ማለት ቲችንግ ኤድን የምንለው ማለት ነው እንደሱ ያስፈልጋል። እና ለዛ ነው በሱም ብቻ ላበቃሁም። ሀሁ ፊደሎችን እጸፋለሁ። የአመቱ ወራት የሳምንቱ ቀናት ምናም የሚሉትን ሁሉ የእንግሊዝኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን። ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹን እንዲያስጠና ያው ማለት ነው። ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ህጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች። በብዙ እምነቶች በማንኛውም እምነት ቤተክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን ምናስተምራቸው በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ። አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው ሀገራቸውን እንዲያውቁ እያደረግን ይገኛለን። ፍቱ ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪ ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ ኢትዮጵያን ህጻናትን፣ ወጣቶችን በማስተማርና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ ያስበሻል? ይሄ የእኔ ብቻ ሳይሆን በጣም ብዙ ሄዳ ራዕይ ያላቸው ሰዎች በዙሪያ ያሉ፣ አሁን ለምሳሌ አቡጌዳ የስነ ጥበብና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት ዓመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን፣ ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋር እየተጋጨ ያስቸጋሩን ነገሮች አሉ አያጅቦ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸግ አይነት ነገር አለውና፣ እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ ማለት ነው። ስለዚህ ብዙ የሚሰራ ነገር አለ፣ ብዙ ይጠበቅብናል። ያው በዚህ ነገር ላይ ልቀጥል አስብ ያለሁ። በኢትዮጵያ አቆጣጠር በ1990 ከአዲስ አበባ ዩኒቨርሲቲ የስነ ጥበብና ንድፍ ትምህርት ቤት የተመረቀችው ፍቱን ጌታቸው በሕፃናት ላይ ካተኮሩ ስራዎቿ በተጨማሪ በወጥ የቅብ ስራዎቿ አድናቆትን የተቸረች ናት። ቀደም ባለው ጊዜ ሳንዴ ስፕሪንግ ሙዚየምን በመሰሉ የስዕል ማሳያ ስፍራዎች ከሌሎች ዓለም አቀፍ በስደት የሚኖሩ ሰዓሊያን ጋር ስራዎቿን ያቀረበች ሲሆን ከሰሞኑ ደግሞ በአሌክሳንድሪያ ከተማ በነበረው የኢትዮጵያውያን የስነ ጥበብና ፊልም ፌስቲቫል ላይ ከሌሎች ኢትዮጵያዊ ሰዓሊዎች ጋር በመተባበር ክትሎቿ በታዳሚያን ታይተዋል ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ቱ የመጨረሻ ወዳደረግነው ዘገባ ነው የምንሻገረው። ኢትዮጵያ እንደ ሀገር ያለባትን የኃይል አቅርቦት ችግር ለመፍታት ታዳሽ ኃይሎችን በኃይል ምንጭነት እንዲቀርቡ እያበረታታች ትገኛለች። ወጣት ረቂቅ በቀለ ከአምስት ዓመት በፊት ግሪን ሲን ኤነርጂ የተሰኘ የሶላር አቅራቢ ተቋም መስርታ እየተንቀሳቀሰች ነው። የግሪን ሲን ኤነርጂ ባልደረባ የሆነች እንግዳ ጋብዘን ያዘጋጀነው ዘገባ ቀጥሎ ይቀርባል። ኢትዮጵያ ከፍተኛ የሆነ የኃይል አቅርቦት ችግር ካለባቸው ሀገራት መካከል አንዷ ነች። ይህ የኃይል አቅርቦት ችግር ደግሞ በገጠሪቱ የሀገር ክፍል የሚታይ ሲሆን ከፍተኛ የሆነ የምጣኔ ሀብት ጫና አለው። ሀገሪቱ ታዳሽ ኃይሎችን እንደ ተጨማሪ የኃይል አማራጭ ለመጠቀም እየሰራች የምትገኝ ሲሆን ይህን ለማሳካት በተነሳች ወጣት አማካኝነት የተመሰረተው ግሪን ሲን ኤነርጂ የተሰኘው ተቋምም ባለፉት አምስት ዓመታት የሶላር አምፖሎችን በገጠሩ ኢትዮጵያ ተደራሽ እንዲሆኑ እየሰራ ይገኛል። አሜን አንለይ የድርጅቱ የንግድ ኃላፊ ናት። ግሪንሲን ኢነርጂ ፒ ኤል ሲ ከተመሰረተ አሁን አምስት ዓመት ሞልቶታል። በዩሮፒያን ካሌንደር ሁለት ሺህ አስራ ስድስት ዓመተ ምህረት የተመሰረተው እና መስራች እና ሲኢኦዋ ረቂቅ በቀለ ትባላለች። የምንሰራው በዋነኝነት ገጠራማ ኤሌክትሪክ የሌለባቸው የኢትዮጵያ ክልሎች ላይ ሶላር ፕሮዳክቶችን ዲስትሪቢዩት ማድረግ ነው። ማለትም በሶላር የሚሰሩ ፓምፖችና መብራቶችን ለገጠራማ መብራት ሌላቸው አካባቢዎች ማከፋፈል ማለት ነው። በዋነኝነት እነዚህ ላይ ነው የምንሰራው እና በዋነኝነት ፎከስ ምናደርገው ደግሞ ሴቶች ነው፣ ዋነኛ አላማችን ማለት ነው። ዋነኛ ተገልጋዮቻቸው አርሶ አደሩ ማህበረሰብ እንደሆኑ የምትገልጸው አሚን፣ እነዚህ የሶላር ሀይሎች አንድ ቤተሰብ ለኩራዝና ለሌሎች የሀይል አቅርቦቶች የሚያወጣውን ገንዘብ እንዲሁም ደግሞ የአየር ብክለት በመቀነስ በኩል ሰፊ ሚና አላቸው ትላለች። በዋነኝነት አሁን የደረስን ያለንባቸው የኢትዮጵያ ክልሎች አማራ፣ ኦሮሚያ እና የደቡብ ህዝብ ኤስኤንኤንፒ የሚባሉት ጋር ነው ከነሱ ጋር ነው በዋነኝነት የምንሰራው። እንደገና ደግሞ ዋና ተጠቃሚዎቻችን ናቸው የምንላቸው ደግሞ ፋርመሮቹ፣ ገበሬዎቹ ናቸው በዋነኝነት ማለት ነው። ገበሬዎቹ ለመብራት ለመጠቀም ብለው ጋዝ እየገዙ በኮረዝ የሚጠቀሙ እነሱ ናቸው በዋነኝነት የእኛ ከስተማሮች ማለት ነው። አሜን አርሶ አደሩ ምርቱን እየተጠቀመ የሚከፍልበት የዱቤ አገልግሎት አማራጭ አለ ያለ ሲሆን ይህንን እድል ተጠቅመው ምርቱን ከገዙ ሰዎች መካከል አንዱ የሆነው በኦሮሚያ ክልል ሰሜን ሸዋ መከጡሪ ነዋሪ ሆነው ታሪኩ ደምሴ ነው።

ሁለት ሰዓት ብናምን እጄን ወይም አንድ ሳምንት ምናምን የሞላ አሁን ካፌ ነው ቻርጀር የሞላ ታኮራዙም ምንም አይሰራም። ከቤት አንድ ቦታ ብቻ ነው ማበረም። ስለዚህ በጣም ይበልጣል ይሄ ሶላሩ። በተመሳሳይ የልጆች እናት የሆኑት እና በሰሜን ሸዋ የሚኖሩት ወይዘሮ አስቴር ግዛው፣ እሳቸው በሚኖሩበት አካባቢ ከፍተኛ የሀይል አቅርቦት መቆራረጥ ችግር መኖሩን ጠቅሰው ሶላሩ ልጆቻቸው ትምህርታቸውን በአግባቡ እንዲከታተሉ አግዟል ይላሉ። ተደራጅተን ነው የወሰን ነው ስንወስደው፣ በአምስት ሰው ሆነ በአንዴ መክፈል ስለማንችል ማለት ነው። እና የሶላሩን አጠቃቀም ነግረውናል። እነሱ እንዳሉን የተጠቀምነው፣ እስካሁን እንደ ራሴ ምንም አላየውበትም። ያው ጥሩ ነው። መቀነሱም ትች ያለች እንደገና ደግሞ ትንሽ ከፍ ማድረግም ትች ያለች እስከ መጨረሻም ደግሞ ማብራት ትች ያለች። በቃ አንቺ እንደፈለግሽ ያክል ያደረግልሽ። ወደ ገጠር አካባቢ ነው ይጠፋል። አሁንም ይጠፋል። ሳምንቱም የምናጣበት ጊዜ አለ። ለሳምንት ለሁለት ሳምንት። እሱን ያው መቀበያውን ውጭ ነው የምናደርገው፣ ሁሌም ቤት ላይ ሰቅለን ነው። ስንፈልገው እንሰካለን። ምንት ነው አየ አምፖሉም ማለት ነው በጣም ነው የጠቀማቸው እንጂ በፊት ያው ሻማ ነው የምናበራው። በቃ አስቸጋሪ ነበር በፊት ሶላሩን ሳንጠቀም በፊት ማለት ነው። በቃ የተጠቀሙትን አክል እስከ አምስት ሰዓት ስድስት ሰዓት ሰባት ሰዓት በቃ የሚያጠንም አሉ። ሌላ ስራም ደግሞ የሚሰሩ አሉ። እነዚህ የኃይል አቅርቦቶች ለአካባቢ ጥበቃም ጠቃሚ መሆናቸውን አጽንኦት ሰታ ታሳስባለች። እሺ ያው በዋነኝነት እኛ እየሰራ ነው ያለ ነው አሁን ብዙ እየሰራ ነው ያለ ነው በመብራቶቹ ላይ ነው። ሙሉ ቤታቸውን ወደ ሶላር መቀየሩ ሳይሆን መብራት የሚጠቀሙት መብራት የሚጠቀሙባቸውን ኩራዞች እና ሻማ ፋኖሶችን ወደ ሶላር መብራቶች መቀየር ማለት ነው። ስለዚህ አንድ ቤተሰብ ፋኖስ ሊሆን ይችላል፣ ለኩራዝ ሊሆን ይችላል፣ የሚያወጣውን ለጋዝ የሚያወጣውን ገንዘብ ወደዚህ እንዲቀየር ነው ሀሳቡ። ለምሳሌ አንድ ሊትርን ጋዝን ማለት ነው ውስጥ አንድ ሊትሩን ከሰላሳ እስከ አርባ ብር ቢያወጣ እንደገና ደግሞ የአንድ ሊትር ጋዝ ደግሞ ለአንድ ሳምንት ከሆነ የሚጠቀሙበት እሱን በአራት ብናባዛው በአራት ሳምንት ብናባዘው ወደ መቶ ሀያ በርጃል ማለት ነው። ስለዚህ የኛ አንዱ መብራት ደግሞ አምስት ሺህ ብር የሚያወጣ ነው። ስለዚህ እሱን ለአምስት ዓመት እኛ ደግሞ አምስት ዓመት ዋስትና አለው አንዱን ከገዙ ስለዚህ እስከ አምስት ዓመት ድረስ እና ከዛም በላይ ኳስትና ያው ሲበላሽ የመጠገን ምናም የሚለው ነው። ግን እድሜው ከዛ በላይ ስለሆነ የሚያወጡትን በአንድ ዓመት የሚያወጡትን ለጋዝ የሚያወጡትን ወጪ በአንድ ዓመትና እና በሁለት ዓመት የሚያወጡት የጋዝ ወጪ በአንድ ሶላር መብራት ላይ ኢንቨስት አድርገው የራሳቸው እንዲያደርጉት ነው የምናበረታታው ማለት ነው። ስለዚህ ማለት ደግሞ ምንድን ነው ለጋዝ የሚያወጡትን ብር ለሌላ ተጨማሪ ነገሮች ከጎን ራሳቸውን ማሳደግ የሚፈልጉበት ሊሆን ይችላል ወይ፣ ለልጆቻቸው ትምህርት ቤት ሊሆን ይችላል። ለሌላ ለተሻለ ነገር ብሩን እንዲያውሉት ያግዛቸዋል ማለት ነው ከየአየር ንብረት ብክለትን ከማሻሻል ባሻገር ማለት ነው። ግሪንቲን እንደ ከምፓኒ ለወደፊት አሁን ኢምፖርት እያደረግና መንሰራው ብዬሻለው፣ ቀድም እና ለወደፊት ደግሞ ኢትዮጵያ ውስጥ አሴምብል ተደርጎ እዚሁ በሀገራችን ኢንጂነሮች እና በሀገራችን ኃይሎች እዚሁ አሴምብል የተደረገ ለገጠሩ ማህበረሰብ አሁን ካለው ፕራይስ ቀነት ባለ መልኩ እነሱ ጋር መድረስ እንደምችል ብለን እናስባለን። የወደፊት እቅዳችን እሱ ነው እና ደግሞ ለተለያዩ ለወጣቶች እና ለሴቶች ደግሞ የስራ እድልም የሚፈጥር እንዲሆን ማለት ነው ሶላሩን ከማድረስን ባሻገር የአሴምብል የሚደረግበት ህልማችን ለወጣቶችና ለሴቶች የስራ ዕድል መፍጠር ነው። የግሪን ሲን ኢነርጂ የንግድ ኃላፊ የሆነችው አሚን ምርታቸውን ተደራሽ ለማድረግ በተለያዩ የሀገሪቱ ክፍሎች በአሁን ሰዓት ያሉ የጸጥታ ችግሮች መስተጓጎል እንደፈጠሩባቸውም አጫውተኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ዜናዎቻችን፣ የእሁድ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ሳስተናግዳችሁም ሾት የደንገረሙ ነበር። በነጋው ምሽት በመደበኛው የሬዲዮ መሰናዷችን እንጠብቃችኋለን። መልካም ሳምንት ይሁን እያለን እንሰናበታችኋለን። ደህና አደሩ።